በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መስከረም 24 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታዬነን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምበሲ ያዘጋጁት በግብርና ላይ የተሰማሩ አፍሪካውያን ሴቶች የልምድ ልውውጥ መድረክ ዛሬ አዲስ አበባ ላይ ተከፍቷል። that's one of them um, and hopefully the women here today can come away with that network there and then also ያ የተጠቀሰው ከዓላማዎቹ አንዱ ነው። እዚህ የተሰባሰቡት ሴቶች ይህንን የራሳቸውን መረብ እንደሚፈጥሩ ተስፋ እናደርጋለን። የዩናይትድ ስቴትስ ግብርና ሚኒስቴር በኢትዮጵያና በአፍሪካ ተወካይ ማይክል ፍራንኮ ናቸው የሰማችኋቸው። በ በአብይ ርዕስ ዘገባ ይዘናል። ለአርስተ ዜናው ቆንጂት ሶማሊያዋ ቦሳሶ ከተማ ለደረሰ አንድ ጥቃት የእስልምና መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት ወሰደ። መካከለኛው ምስራቅ የሚገኙ ስደተኞች ክረምት መግባቱ ያሰጋቸዋል ሲል የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር አስጠነቀቀ። የሚሉትና ሌሎችም አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሶማሊያዋ ቦሳሶ ከተማ ውስጥ ለደረሰ አንድ ጥቃት የእስልምና መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት መውሰዱ ተሰምቷል። የሶማሊያ ባሪ ክፍለ ግዛት ፖሊስ አዛዥ ኮሎኔል ዩሱፍ ሁሴን ለቪኦኤ የሶማልኛ አገልግሎት በሰጡት ቃል በጥቃቱ አንድ ሰው ተገድሎ ሁለት ሌሎች መቁሰላቸውን ገልጸዋል። እማኞች እንዳሉት ሁለት ታጣቂዎች ሰው የሚበዛበት የከተማዋ መስቀለኛ መንገድ ዳር የሚገኝ የቡና ቤት ውስጥ ገብተው በከፈቱት ተኩስ አንዱን ፖሊስ ትከሻው ላይ መጥተው አቁስለውታል። የእስልምና መንግስት ቡድን ኃላፊነት የወሰደ ሲሆን ለዚህ ጥቃት ቡድኑ በዚህ የአውሮፓውያን አመት ብቻ ቦሳሶ ውስጥ ለደረሱ ጥቃቶች ኃላፊነት ሲወስድ ይህ የትናንቱ ሶስተኛው መሆኑ ነው። መካከለኛው ምስራቅ ውስጥ የሚገኙ በሚሊዮኖች የሚቆጠሩ ስደተኞች ክረምት መግባቱ ያሰጋቸዋል ሲል የተባበሩት መንግስታት የስደተኞች መርጃ ዩኤንኤችሲአር አስጠነቀቀ። ሶሪያ፣ ኢራቅ፣ ቱርክ፣ ሊባኖስ፣ ዮርዳኖስና ግብፅ ውስጥ የተጠለሉ ስደተኞች አስፈላጊውን እርዳታ ለማድረስ ገንዘብ በጣም አስፈላጊ መሆኑን ድርጅቱ ጠቅሷል። ከዩኤንኤችሲአር ዋና ጽሕፈት ቤት ጄኔቫ ሊሳሽላይን ዘግባለች። እንደም ትዝታ ብላቸው ታቀርበዋለች የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤን ኤች ሲ አር እንደሚለው ወደ አስራ አምስት ሚሊዮን የሚጠጉ ሶሪያውያንና የኢራቅ ስደተኞች እንዲሁም ከመኖሪያዎቻቸው የተፈናቀሉ የተለያዩ አገሮች ዜጎች በስድስት ሀገሮች ውስጥ ተጠልለው ይገኛሉ። ከነዚህ ወደ አራት ሚሊዮን የሚሆኑት በመጪው ከባድ ክረምት መጠለያ ስለሌላቸው ለአደጋ ተጋልጠዋል። ሆኖም ከነዚህ ከአራቱ አንዱ ብቻ ነው እርዳታ የሚያገኘው ይላል ዩኤንኤችሲአር። የመንግስታቱ ድርጅት ከጠየቀው 245 ሚሊዮን ዶላር ሩቡን ብቻ እንዳገኘ ጠቅሶ መጠለያ የሌላቸው ስደተኞች እጅግ ቀዝቃዛ የአየር ጠባይ ፣ በረዶና ከባድ ዝናብ ለደህንነታቸው ያሰጋል ብሏል። የዩኤንኤችሲአር ቃል አቀባይ አንድሬ ይህን ከባድ ክረምት ለማሳለፍ ገንዘብ ያስፈልጋል። ስለዚህ የብዙ ስደተኞች ቤተሰቦች ደግሞ ቤተሰቦቻቸውን ለመታደግ አደገኛ እርምጃ ሊወስዱ ይችላሉ ካሉ በኋላ፣ በዚህ ሁኔታ ሴቶችና ልጆች ለብዝበዛ አደጋ ተጋላጭ እንደሆኑ ለቪኦኤ ገልጸዋል። ሰዎች ጭንቁ ሲገቡ ምን ሊያደርጉ እንደሚችሉ መገመት ይቻላል። ሕፃናትን ለሥራ ማሰማራት፣ በልቶ ለማደር በሴተኛ አዳሪነት መሰማራት፣ እነዚህ እንግዲህ ስደተኞች ለራሳቸውና ለልጆቻቸው የዕለት ጉርስ እንዴት ዐይነት አደገኛ እርምጃ እንደሚወስዱ ያሳያሉ። እዚሁ ካምፕ ውስጥ ያለ ዕድሜ ጋብቻም ሊፈጸም ይችላል። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር ለስደተኞቹና ለተፈናቀሉ ሕዝቦች በክረምቱ ወራት እርዳታውን በገንዘብና እንደ ብርድ ልብስ ባሉ አልባሳትና መጠለያዎች መልክ እንደሚያድል ገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው እሁድ ቢያንስ ሐምሳ ስምንት ሰዎች በነፍሰ ገዳይ ጥይት ወደ ተገደሉባት ላስ ቬጋስ ሄደዋል። ታጣቂው በሙዚቃ ትርኢት ላይ በነበሩ ታዳሚዎች ላይ ተኩስ ለምን እንደከፈተ ምርመራው ቀጥሏል። ሚስተር ትራምፕ ዛሬ ጠዋት ወደ ላስ ቬጋስ ከመሄዳቸው በፊት በሰጡት ቃል አክብሮታችንን ልንገልጽና በአጭር ጊዜ ውስጥ ይህን የመሰለ ግሩም ስራ የሰሩ የፖሊስ አባላትን ልናመሰግን እንወዳለን፣ እንሄዳለን ብለዋል። አስከትለውም ስለ ጥቃቱ ብዙ መረጃ እያገኙ ነው፣ በጊዜው ይገለጻል። በግሌ እጅግ በጣም አዝኛለሁ ብለዋል። ፕሬዚደንቱ 58 ሰዎችንና ራሱን የገደለውን አጥቂ የታመመ የታወከ ሰው ብለውታል። ስቴፈን ፓደክ የተባለው የ64 ዓመቱ አጥቂ ምን እንዳነሳሳው ፖሊስ በሚገባ ይደርስበታል። በቀጣዮቹ ጥቂት ቀናት ውስጥ ብዙ መረጃ እናገኛለን ሲሉ የክላርክ ወረዳ ፖሊስ ጆ ሎምባርድ ገልጸዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስራቸውን ሊለቁ ተቃርበዋል በሚል የወጡ ዘገባዎችን እያስተባበሉ ናቸው። ሚስተር ቲለርሰን ዛሬ ረቡዕ በሚኒስቴር መስሪያ ቤታቸው ለጋዜጠኞች በሰጡት መግለጫ ጥቂት ነጥቦችን ግልጽ ለማድረግ ያህል፣ ምክትል ፕሬዚደንቱ ስራዬ ላይ እንድቆይ እኔን የሚያግባቡበት ምንም ምክንያት የለም፣ ምክንያቱም መጀመሪያ ነገር ልለቅ ፈጽሞ አስቤው አላውቅምና ሲሉ አስረድተዋል። ለወራት ውጥረት ውስጥ የከረሙትና በፕሬዚደንት ዶናልድ ትረምፕም እየተበሳጩባቸው ነው የሚባሉት ቲለርሰን በአመቱ መጀመሪያ ላይ ስራቸው ሊለቁ ተቃርበው ነበር በር ስራቸው ላይ የቆዩት ምክትል ፕሬዚደንት ማይክ ፔንስ አግባብተዋቸው ነው የሚል ዘገባ ኤንቢሲ ቴሌቪዥን በዛሬ እለት ነው ያወጣው። ሚስተር ቲለርሰን ባለፈው ሐምሌ ወር በመከላከያ ሚኒስቴር ከሌሎች ከፍተኛ ባለስልጣናት ጋር ከተካሄደ ስብሰባ በኋላ ፕሬዚደንቱን ጥቅስ ደደብ ብለው ገልጸዋቸዋል ሲልም ዘገባው አክሏል። ዛሬ ስለዚህ አባባል የተጠየቁት ሚኒስትሩ እንዲህ ያለ የወረደ ነገር ውስጥ አልገባም ሲሉ ምላሽ ሰጥተው፣ ይልቁንም የፕሬዝደንቱን የውጭ ፖሊሲ ግቦች አድንቀዋል። ፕሬዝደንቱንም እንደሚደግፉ አጥብቀው ገልጸዋል። ዛሬ በትዊተራቸው ጉዳዩን ያነሱት ሚስተር ትራምፕም ኤንቢሲ ኒውስ ፌክ ኒውስ የኤንቢሲ የውሸት ዜና ከሲኤንኤን የባሱ ቀጣፊዎች፣ የጥሩ ዜና አቅራቢዎች ማፈሪያ ሲሉ ገልጸዋል። የኤንቢሲ ቴሌቪዥኑ ዜናና የሚስተር ቲለርሰን መግለጫ የወጣው ከጥቂት ቀናት በፊት ሚስተር ቲለርሰንን በሚያሳጣ መልኩ ፕሬዚደንት ትራምፕ ከሰሜን ኮሪያ መሪ ጋር ለመደራደር ጊዜውን በከንቱ እያጠፋ ነው ማለታቸውን ተከትሎ ነው። ፕሬዚደንቱ በተከታታይ ባወጧቸው የትዊተር ጽሑፎቻቸው ባለፈው ሰሞን ቲለርሰን በከንቱ አትድገም ማድረግ ያለብንን እናደርጋለን ማለታቸው ይታወሳል። በከባዱ የውቅያኖስ ማዕበልና ዝናብ በሐሪኬን ማሪያ የተጎዳችው የዩናይትድ ስቴትስ ግዛት ፖርቶሪኮ እንድታገግም ዕዳዋ ሊሰረዝላት ይገባል ሲሉ ፕሬዚደንት ዶናልድ ትራምፕ ቢናገሩም የዋይት ሃውስ የበጀት ዳይሬክተር ማይክ ማልቨኒ ግን ፌዴራሉ መንግሥት የደሴቲቱን ዕዳ እንደማይከፍል ዛሬ አስታውቀዋል። አስተዳደሩ ለዩናይትድ ስቴትስ የተወካዮች ምክር ቤት የገንዘብና ሌላም እርዳታ እንዲደረግላት ሐሳብ ያቀርባል እንጂ ዕዳዎቿን አንከፍልም ሲሉ ለጋዜጠኞች ገልጸዋል። ፕሬዚደንት ትራምፕ ትናንት ፖርቶሪኮ ዋና ከተማ ሳንሆዋን ጉብኝታቸው ላይ ከፋክስ ኒውስ ጋር ባደረጉት ቃለ ምልልስ የፌዴራሉ መንግሥት ባለሥልጣናት የደሴቲቱን የዕዳ ሁኔታ እንደገና እንደሚገመግሙ ገልጸው መሰረዝ ይኖርብናል ብለዋል። ፕሬዚደንቱ በዚህ አባባላቸው መንግሥት የእዳ ማቅለያ ሊረዳት ይሁን ወይም መዋዕለነዋይ አፍሳሾችን ለኪሳራ በሚዳርግ መልኩ የእዳ ማስተካከያ ሊያደርግላት ግልጽ አላደረጉም። በተደጋጋሚ ግን ደሴትቱ እንዳታገግም የእዳው ጉዳይ ትልቅ እንቅፋት መፍጠሩን ገልጸዋል። ይህ በዚህ እንዳለ ዋይት ሐውስ ለፖርቶሪኮና ለሌሎችም በተፈጥሮ አደጋዎች ለተመቱ አካባቢዎች ኮንግረስ የ29 ቢሊዮን ዶላር እርዳታ ጥቅል እንዲፈቅድ ለመጠየቅ እየተዘጋጀ መሆኑን ስማቸው ያልተገለጸ የቤተ መንግሥቱ ምንጮች ጠቁመዋል። አድማጮች፣ ቅርታ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡ መስከረም 24 2010 ምሽት ፕሮግራማችን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምበሲ ያዘጋጁት በግብርና ላይ የተሰማሩ አፍሪካውያን ሴቶች የልምድ ልውውጥ መድረክ ዛሬ አዲስ አበባ ውስጥ ተካሂዷል። መድረኩ በዘርፉ መሪ የሆኑ ሴቶች አዳዲስ የግብርና ቴክኖሎጂ እንዲለዋወጡና እንዲያሰራጩ እንደሚያግዝ ተገልጿል። እስክንድር ፍሬው ዘገባ ልኳል። በግብርና ስራ ላይ የተሰማሩ አፍሪካውያን ሴቶችን በተለይም በዘርፉ መሪ የሆኑትን ማገናኘትና ልምድ ማለዋወጥ የዛሬው መድረክ ዓላማ መሆኑ ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና በኢትዮጵያ የሚገኘው የአሜሪካ ኤምባሲ ናቸው መድረኩን ያዘጋጁት። ተሳታፊዎቹ አዳዲስና የፈጠራ ቴክኖሎጂዎችን እንዲለዋወጡና የግብርና ስራቸውን እንዲያሻሽሉ ማገዝም የመድረኩ ዓላማ ነው። መረብ እንዲፈጥሩና ግንኙነታቸውንና የልምድ ልውጣቸውን እንዲቀጥሉ ማስቻልም ከመድረኩ ዓላማዎች መካከል ይጠቀሳል። የዩናይትድ ስቴትስ የግብርና ሚኒስቴር የኢትዮጵያና የአፍሪካ ሕብረት ተወካይ ማይክል ፍራንኮም ለአሜሪካ ድምፅ እንዳብራሩት ደግሞ መድረኩ ከዚህም የበለጠ ግብ እንዲያሳካ የታሰበ ነው። ያ የተጠቀሰው ከዓላማዎቹ አንዱ ነው። እዚህ የተሰባሰቡት ሴቶች ይህንን የራሳቸውን መረብ እንደሚፈጥሩ ተስፋ እናደርጋለን። ረዘም አድርገንም ደግሞ እያሰብን ነው። አንዳንዶቹ ደግሞ የተወሰኑትን አውቃለሁ ሰባ አምስት የዩኒቨርሲቲ ትምህርታቸውን እየጀመሩ ላሉ ተመራማሪ ሳይንቲስት ወይም በምግብ ዘርፍ ለመሰማራት ለሚመኙ አራአያና ምሳሌ ለመሆን የሚችሉ ናቸው። እናም ጎላ ብሎ በመታየት ሌሎች ሴቶችን ወደዚህ ዘርፍ ለመሳብ የተስፋና የጉጉት ምንጭ እንደሚሆን እንጠብቃለን። ምክንያቱም እጅግ አስፈላጊ ሆኖ ይሰማናልና ነው። ግብርና ከአገሪቱ ኢኮኖሚ አርባ ከመቶውን ያበረክታል። አገሪቱ በግብርና ምርት ላይ የበለጠ እሴት ለመጨመር በፈለገች ቁጥር የበለጡ ዕድሎች ይኖራሉ። በፋብሪካ ምግብ ማምረት ሊሆን ይችላል፣ ወይም ግብአቶችን በማቅረብ ሊሆን ይችላል። ሴቶች በዚህ ሰንሰለት ጠቃሚ ሚና ሊጫወቱ የሚችሉባቸው በርካታ ዕድሎች አሉ። በመድረኩ የቀረቡ ጽሑፎችና የተንሸራሸሩ ሐሳቦች ፖሊሲ አውጪዎችና ውሳኔ ሰጪዎች ዘንድ እንዲደርሱ ይጠበቃሉይ። ማይክል ፍራንኮም ይመልሳሉ። በዚህ ደረጃ ፖሊሲ አውጪዎችን ማሳመኑን በተመለከተ ማለቴ ነው። እንዳሰብንበት አላውቅም። የተወሰነው ነገር ሴቶችን የበለጠ ወደ ግብርና ዘርፍ ከማምጣቱና በዚያ ዘርፍም እነርሱን ከመርዳት አንጻር ከያዙት ዕቅድ ጋር ሊጣጣም ይችላል። ግን ደግሞ ቀደም ሲል ወደ ተናገርኩት ልመለስና ዓላማው ለሴቶች ዕድል መስጠት ነው፣ ምክንያቱም ዐቅም እንዳላቸው ከተሰማቸው በመንግሥት ውስጥ ያሉትን ውሳኔ ሰጪዎችና ፖሊሲ አውጪዎች ማሳመን ይችላሉ። ያንን በማድረጋቸውም ሴቶች በአጠቃላይ የበለጠ ዐቅም እንደሚፈጥሩና የበለጠ ዕድል እንደሚያገኙ ተስፋ ይደረጋል። ተሳታፊ የነበሩ ሴቶችም መድረኩ በርግጥም አስፈላጊ በሆነ ርዕስ ላይ ማተኮሩን ገልጸዋል። የሃዲያ የዘር ምርትና አግሮ ኢንዱስትሪ ኩባንያ እንደዚሁም የአበባና የአትክልት ኩባንያ ባለቤት የሆኑት ወይዘሮ ሀዲያ ጉንጂ ከእነዚህ አንዷ ናቸው። በግብርና የተሰማሩ ኢትዮጵያውያን ሴቶች ከወንዶች የበለጡ ፈተናዎችን እንደሚጋፈጡ በማብራራት ይጀምራሉ። ገለጻው ላይ ልክ እንደነገሩት ኢትዮጵያ ውስጥም ዌስት አፍሪካ ቡርኪና ፋሶ አይነት አለ። የኦሜሌት ባለቤትነት ነው ትልቁ ክፍተት። ከዛ ላይ ደግሞ ሩራል ኤሪያ ውስጥ ስታይ ሴቶቹ ብዙውን ቁትከታውን፣ ተከላውን፣ ትልቁን ትልቁን ትንሹን ይሄ አስቸጋሪውን ስራ ሁሉ የሚሰሩ ሴቶች ናቸው። ግን ወይስ የላቸውም። ባለቤትነቱ ወንድ ነው፣ የሚሸጠው እሱ ነው። በገንዘብነቱ ኃላፊነቱ የላትም እና የሚያማርኬቲንግ ላይ ወይም ፓወር የላቸውም። ይሄ ላይ ነው ብዙ ትልቅ ክፍተት ያለው። እና ጀንደር ውስጥም ብዙን ጊዜ መንግስትም ሌላም እርዳታ አለ ይባላል፣ ግን በጠቅላላው ነው እንጂ እንደተባለው ውስጥ ዲብ ከላይ የፖሊሲውና የስራ አሰራር በጣም ልዩነት አለ። ከፖሊሲ አንጻር ለውጦች እየተደረጉ ነው፣ ግን በተግባር ግን አሁንም ልዩነቶች ቀጥለዋል ነው። በጣም በጣም አለ። ይሄ በሴቶች ብቻ ሳይሆን ኢንጀነራል በአግሪካልቸርም ስትል ፖሊሲው በጣም ቆንጆ ነው፣ ሁሉ ነገር ትክክል ነው። በመንግስት ደረጃ ከላይ ስታየው ጥሩ ነው። እርዳታ ምንም እንትንም ቢሉ ደጋፊም ናቸው። ሁሉን ወደ ታች ስትወርድ በተለይ ሪጅኖች ውስጥ በጣም በጣም አስቸጋሪ ነው። ወረዳ ውስጥ ዋናው ፌዴራሉ ያለው አዲስ አበባ ነው፣ የምንነጋገሩ አዲስ አበባ ነው። ፖሊሲ ሜከሮቹ እነሱ ናቸው፣ ፖሊሲ አውጪዎቹ እነሱ ናቸው። አዎ እና የምንነጋገረው ግን ታች በወረዳ ውስጥ ናቸው። ወረዳዎቹ ለምሳሌ ዘር ምን ያህል ኢምፖርተንስ እንዳለው አንድ የወረዳው አስተዳዳሪ ወይስ ወረዳ ውስጥ ያለው የኢንቨስትመንት ወይስ የግብርና አስተዳዳሪ ምን ያህል ጉዳት ያመጣል አንድ ሰው አንድ ነገር ሲከለከል የሚለውን አይ ስለዚህ በግድ እዚህ መተን ትመናገራል። ያ ነው፣ ትንሽ ክፍተቶች አሉ። ፖሊሲ በጣም ቆንጆ ነው። መንግስት በጣም እየሞከረ ነው፣ ሴትን ለመርዳት ምን ለማድረግ በጣም እየሞከረ ነው። ግን ዋናው ጋፑ እንዳልኩ የወንድ ባለቤትነት አሁንም አልቀረም፣ በተለይ ገንዘቡን በመያዝ ላይ፣ ውሳኔ በመስጠት ላይ የለችም ሴቷ። ይሄ ነው። ግን አሁን ብዙዎቹ እየሰሩ ነው፣ ልጆን እየረዳ ነው። እና ወደፊት ጥሩ ይሆናል ይገምታለሁ። ይሄ አይነት ወርክሾፕ የመጨረሻ ጥያቄ አደርገዋለሁ አሁን እንደዚህ አይነት አውደ ጥናቶች አሁን በአሜሪካ ኤምባሲና በአሜሪካ የውጭ ጉዳይ መስሪያ ቤት ትብብር የተዘጋጀው ምን ጠቀሜታ ይኖረዋል? አሁን እዚህ የሚንጸባረቁ ሀሳቦች በምን መልኩ ነው ታች ሊወርዱ የሚችሉት? እንግዲህ አሁን ያው ከፖሊሲ ሜከርና ከግብርና ቢሮ ሰዎች እዚህ እንዳሉ ተስፋ አድርጋለሁ። በብዛት ያሉት ሪሰርች ቢሮና ፋርመሮች ብዙ ያሉ አይመስለኝ የሴል ፋርመሮች ብዙ በጣም ጥቂቶች እንዳየሁት በሙሉ የመንግስት ሰራተኛ ሪሰርች ቢሮ ዩኒቨርሲቲ ውስጥ ምናምን ያሉ የምርምር ሰዎች ናቸው። አዎ የምርምር ሰዎች ናቸው በብዛት። ስለዚህ ይሄንን ወደዛ ወደ ፖሊሲ ሜከሮቹ ያንጸባርቃሉ ብዬ ገምታለሁ እና አብረውም ሰርተው ደግሞ የጄሞም ሆነ ሌላም ሆነ የትምህርት ነገርና እንዴት እንደሚበረታታ ለማድረግና የሌላውን አገር ኤክስፔሪያንስ እያንጸባረቁ ነው ይሄ ወደ ታች እንዲፈጠን ይረዳል ብዬ እገምታለሁ። እኛም ደግሞ ባየነው እና በምናገ ነበር እየተጻጻፍን ያደረግን የምንችለውን ነገር እናደርጋለን። ዛሬ ሙሉ ቀን በተካሄደው መድረክ ከዩናይትድ ስቴትስ የመጡ የዘርፉ ባለሙያዎች ጽሑፎች አቅርበዋል፣ ውይይትም ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሄትን ነው እያደመጣችሁ ያላችሁት። የተሰማው የዕለቱ አብይ ርዕስ ዘገባ ነበር። የትንታኔው መጽሄት ይቀጥላል። የመላ ኢትዮጵያ አንድነት ድርጅት ፕሬዚደንት ዶክተር በዛብህ ደምሴና የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ሰሞኑን የሚገኙት አሜሪካ ውስጥ ነው። እነዚህ ሁለት ተቃዋሚ ፓርቲዎች ከሚለያየን ይልቅ የሚያመሳስለን ይበዛልና ብዙ እንቅስቃሴዎቻችንን አብረን እያከናወንን እንዲያውም በቅርቡ ወደ መዋሃድም ሳንሄድ አንቀርም እያሉ ናቸው። ለማንኛውም ለሁለት ወራት በሚዘልቀው የዩናይትድ ስቴትስ ጉዞአቸው ለማከናወን ያሰቡት ምን ይሆን? አቶ የሸዋስ የሚሉትን እንስማ። ሰማያዊና መያድ አብረው እንደሚሰሩ ይታወቃል። ለሶስት ጉዳዮች ነው የመጣ ነው። አንደኛ በሰሜን አሜሪካ ያለው የድጋፍ ሰጭ ማህበር ለማጠናከር በተለይ የሰማያዊ የድጋፍ ሰጭ ማህበር አለ፣ ግን መኖር በሚገባው መጠን ለማድረግ እሱን፣ የመላ ኢትዮጵያ አንድነት ድርጅት ደጋፊዎች አሉ፣ ግን በማህበር ደረጃ አልተሰባሰቡምና እነሱን አሰባስበው የሁለቱም ፓርቲዎች በሰሜን አሜሪካ ጠንካራ ድጋፍ ሰጪ ማህበር እንዲቋቋም ማድረግ። ሁለተኛው በ2010 ዓ ም እና ከዛ በኋላ የተጠናከረ ሰላማዊ ትግል ለማድረግ እቅዳለን። ሁለቱ ፓርቲዎች ሌሎችንም ጋብዘን ትልቅ አገራዊ ፓርቲ የመፍጠር ህልም አለን እና ለዛ የሁሉም አይነት ድጋፍ ለማግኘት እና ሶስተኛው ደግሞ በኢትዮጵያ በሰብአዊ መብት አያያዝ አገሪቱ ባለችበት ሁኔታ የኢትዮጵያን ሁኔታ ለሚከታተሉ የኢትዮጵያ ወዳጅ ለሆኑ ሴናተሮችና ኮንግረስመን የኢትዮጵያን ሁኔታ የሰብአዊ መብትን አያያዝን በተመለከተ ከእነሱ ጋር ፕሮግራም ይዘን እቅድ ይዘን ለመነጋገር ጊዜ ይዘን ለመነጋገር ለእነዚህ ለሶስት ነው እንግዲህ በዋናነት ሌሎች መለስተኛ የሚሰሩ ነገሮች ይኖራሉ። ዋናዎቹ ግን የመጣንባቸው እነዚህ ናቸው። አቶ የሺዋስ እስር ቤት ውስጥ እንዲያሳልፏቸው ከተገደዱባቸው ሁለት ዓመታት በስተቀር ላለፉት ዐሥራ ሦስት ዓመታት ከፖለቲካ ትግሉ መስክ እንዳልተለዩ ነግረውኛል። ዶክተር በዛብህ ላለፉት ሀያ አምስት ዓመታት በሰላማዊ ትግሉ ውስጥ መቆየታቸውን ገልጸዋል። ሁለቱ መሪዎች በሕጋዊነት ተመዝግበው በሀገሪቱ የፖለቲካ ሥርዓት ውስጥ እየተሳተፉና እየተንቀሳቀሱም ያሉ ናቸውና ተመርጠው የያዙት የምክር ቤት መቀመጫ ባይኖርም የተጋሩት የሕግ አስፈጻሚው ሥልጣን ባይኖራቸውም እንደ ዜጋም እንደ ንቁ የፖለቲካ ተነቃናቂና እንደ ተሟጋችም ይመለከታቸዋልና በርከት ያሉ የኢትዮጵያን የዛሬ ሁኔታ የሚዳስሱ ጥያቄዎችን እያነሳሁላቸው ግምገማና ትንታኔዎቻቸውን ሰጥተዋል የዛሬ አስራ ሦስት ዓመት በነበረ ትውስታ ጀመሩ ዶክተር በዛብህ ለምሳሌ ያህል እንዳው ለመግለጽ ሚያዚያ ሀያ ዘጠኝ ላይ የወቅቱ የኢትዮጵያ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ ሲናገሩ፣ 1997 በእኛ አቆጣጠር ሲናገሩ መስቀል አደባባይ ላይ ሕዝብ ተሰብስቦ ነበር። ይሄንን ሕዝብ ይዘን እናሸንፋለን ነው ያሉት። ሰላሳ ላይ ቅንጅት ለአንድነትና ለዴሞክራሲ እንደዚሁ ሰላማዊስ ስብሰባ እዛው መስቀል አደባባይ ተደርጎ ነበረ። ያ የተደረገው ስብሰባ በሚሊዮኖች የሚቆጠሩ እሳቸው የሰበሰቡት አንድ ሚሊዮንም አይሞላም። ግን በሚሊዮኖች የሚቆጠሩ ኢትዮጵያውያኖች ከተማዋን ሲያጥለቀልቁ መንግስት በጣም ነው የደነገጠው። ምክንያቱም እዚህ ላይ ማስረዳት የሚያስፈልገው ተቃዋሚዎችን በጣም ይንቅ ነበረ። ምንድን ነው ያለው ህዝቡ መያዝያ ሀያ ዘጠኝ ለሆዳችን መያዝያ ሰላሳ ለመብታችን ብሎ ነው የተናገረው። የኢትዮጵያ ሕዝብ እና ሰላማዊ ትግል በኢትዮጵያ ታሪክ ውስጥ ከፍተኛ ቦታ ሊያሳይ የቻለው በ1997 ዓ ምት ነው። እንግዲህ አሁን እኔና አቶ ሸዋስ እዚህ አሜሪካን አገር መተን እዛ የምናደርገውን ትግል እኛ አብረን አሁን ኦልሞስት ለአንድ ዓመት ተባብረን አንድ ላይ እንሰራለን። ያንን ትግል ቀጣይ ለማድረግ አሜሪካን ሀገር ያሉ ብዙ ኢትዮጵያውያኖች አሉ። እነዚህ ኢትዮጵያውያኖች ለእኛ ደጀን ሆነው በሰላማዊ ትግል ውስጥ አንድ ቦታ እንድንደርስ እንዲረዱን ነው እዚህ የመጣ ነው። ምክንያቱም የ1997 ዓ ም ድል የተገኘው አሜሪካን ሀገር ያሉት ኢትዮጵያውያኖች ባደረጉት ከፍተኛ ከፍተኛ አስተዋጽኦ ነው። የእነሱ አስተዋጽኦ ምን ጊዜም ታሪክ ውስጥ ይኖራል። እና ሁላችሁም እንደምታውቁት ኢትዮጵያ ውስጥ ያሉት የእኛ ደጋፊዎች አብዛኛው ኢትዮጵያ ሕዝብ ይደግፈናል። ምክንያቱም እኛ የምንታገለው ገንዘብ ለማግኘት ወይ ለሌላ ነገር ሳይሆን የኢትዮጵያ ሕዝብ መሰረታዊ የሆኑትን ለሰው ልጆች የሚያስፈልጉትን ማለትም ስራ፣ ትምህርት እና ሌሎችም እንዲሟሉ ነው ትግላችን። እኛ በአሁኑ ጊዜ ያለው መንግስት አርባ ያህል ዩኒቨርሲቲዎች አሉ ወይ ብሎ ብዙ ተማሪዎች በሺዎች የሚቆጠሩ ተማሪዎች ይወጣሉ። ግን እነዚህ ከዩኒቨርሲቲ የሚወጡት ተማሪዎች ስራ ያገኛሉ የተባለ እንደሆነ ጥያቄው አያገኙም ነው። በዲሞክራሲያዊ ስርዓት ውስጥ ገብተን መወዳደር ሲገባን ሕይወታችን ሁሉ እኮ ሲጀመር አንስቶ እስከወዲያኛው የትግል ሕይወት ሆኖ ቀርቷል ይላሉ አቶ የሸዋስ ደግሞ ከመነሻው ሰለሞን ትግልን ምን አመጣው? ማለት አሜሪካ ውስጥ አሁን ውድድር ነው ያደለል። መንግስት ሲቀየር ሪፐብሊካንና ዲሞክራት ተወዳድሮ ህዝቡ የተሻለው የሚለው አገሩን ለተወሰነለት ጊዜ ያስተዳድራል። እኛ ጋር ትግል ነው ያለው። ህዝባዊ ትግል በለው፣ የትጥቅ ትግል በለው፣ ሰላማዊ ትግል በለው፣ ብቻ በትግል ውስጥ ነው ያለ ነው። ኢትዮጵያ ላለፈው 26 ወይም 40 ዓመት ከዛም በፊት ትግል ውስጥ ነው ያለው። ስርዓት የምንቀይርበት ስርዓት የለ ነው። ስለዚህ እንደምንም ተዋግቶም ብሎም እዛ ላይ ይቀመጣል። ከዛ በኋላ ያው ወደ መቃብሩ ሲወርድ ነው ልጃ ነው የሚያየ ነው። በንጉሱም ያየ ነው። አሁን የምናየው ስርዓት በጠበንጃ ነው ሁል ጊዜ የሚቀየረው። የእኛ ጓደኞቻችንም ከዛ በፊት የነበሩት የእኛ ሲኔሮችም ሲሉት የነበረው ሁል ጊዜ ስርዓትን የምንቀይርበት የምንቀይርበትን ስርዓት እንቀይረው ከክላሽ ወደ ካርድ። ስለዚህ ይሄ የለም ሲጀምር ከርዕሶቻችን አንዱ በሶማሌና በኦሮሚያ እንዲሁም በኦሮሚያና በደቡብ ክልሎች አዋሳኝ አካባቢዎች ላይ የሚስተዋሉት የብዙ ዜጎችን ሕይወት ያጠፉና በአስሮች ሺዎች የሚቆጠር ሰው ከኖረበትና ከየቀየው ያፈናቀሉ ጥቃቶችና ግጭቶች ተፈጥሮና ምንነት ነበር። የኦሮሚያና በሶማሊያ ኦጋዴን ነው መባል ያለበት። ብዙ ጊዜ የምንለው እንደዛ ነው። በቦታ ነው የሚጠራው እንጂ ሰው የሆነ ብሔረሰብ ስም ለክልል መጥር አይሆንም። ከመነሻው የሚበላሽ ውስጥ ነው። ስለዚህ ማኒፌስቴሽንስ ናቸው፣ ማሳያ ናቸው የምናያቸው ነገሮች ሁሉ። አሁን ብሶቶቹ የህወሀት ፕሮግራም የኢህአዴግ ፕሮግራም ህገ መንግስት ሆኖ የህዝብ ፍላጎት ሳይሆን የተወሰነ ቡድን ብቻ ፍላጎት ጥርነፍ አድርጎ አገሩን ስለያዘው የዛ ብሶት መገለጫዎች ናቸው። ለምሳሌ ሶማሌኛ ተናጋሪዎችና ኦሮምኛ ተናጋሪዎችን እዛ አካባቢ ብትወሰድ በሃይማኖት ብዙዎቹ የሚቀራረቡ ናቸው። አብሮ የኖሩ ናቸው። በህዝብ ስነ ልቦና እንኳን አንድ ላይ አንድ አይነት ናቸው። ሸዋ ውስጥ ከሚገኝ ኦሮምኛ ተናጋሪ የቀረበ ለሶማሌኛ ተናጋሪው ቅርብ ነው የዛ አካባቢ ሰው። ስለዚህ ምንም እንኳን በኦሮሚያ ውስጥ በሶማሌ ውስጥ ምንም እንኳን ኦሮሞ ሶማሌ እየተባሉ ይጠሩም ማለት ሆነ አዎ፣ እነሱ ይቀራረባሉ ይቀራረባሉ። በሰማያዊና በመያድ አስተሳሰብ ወይም ቀደም ሲል በነበረው በቅንጅት ቢሆን ኖሮ አንድ ክልል ሊሆኑ የሚገባቸው ነበሩ። ምክንያቱም እኛ የህዝብ ስነ ልቦና የአስተዳደር አመችነት እነዚህን ሁሉ ለምችም በፌዴራል አወቃቀር ላይ ማንም ጥያቄ የሚያነሳ የለም። የስርዓቱ ብልሽነት ማሳያዎች ናቸው እነዚህ ሁሉ አሁን የሆነውም ወልቃይት ላይ የሆነውም ኮንሶ ላይ የሆነውም አዲስ አበባ ማስተር ፕላን ወይም ልዩ ጥቅም ምናምን ብለው ያጭበረበሩበት የስርዓት አወቃቀሩ ከመጀመሪያው እንዳልኩ ህወሓት ይዞት የተነሳው ነው። የኢህአዴግ አስመሰለው ህገ መንግስት አደረገ። ስለዚህ የዛ ስርዓት ማሳያዎች ናቸው። ዶክተር እንደገለጹልህ የጎሳ ፌዴራሊዝም ወይም ኤትኒክን ብቻ ቋንቋን ብቻ መሰረት አድርጎ የሚዋቀር ፌዴራሊዝም ትክክል አይደለም ብለው እና ፕሮፌሰር አስራት ነበር በዛን ጊዜ ተማሩ ትልቅ ናቸው መናላቸው ሰዎች ሁሉ ቢጮሁም ይሰማቸው አጡ። ስለዚህ የዛን ጊዜ የተገመተው ሆነ አሁን የዛ አደረጃጀት ውጤት ነው ነው የምትሉት፣ እና ሌላ ምንም ሰበብ የለውም። የፖለቲካም ይሁን የጥቅምም ይሁን አለመኖሩን በንትን እናስረዳ ማለት የለውም፣ በደረቁ የለውም ከምንል ኢትዮጵያ እኮ በጣም የብዙ ብዙ መከራና ደስታ ያሳለፈ ህዝብ ነው። አንድ ላይ አይደለም መቶ፣ አዲስ አበባ ላይ ወይ ናዝሬት ላይ ዱብ ያለ አይደለም። ስለዚህ እዛ ሲሆን የኢትዮጵያ ህዝብ ሄደዋል፣ እዛ ሞቶለታል፣ አጠገቡ የኢትዮጵያ ህዝብ ደግሞ ውለታ የሚረሳ አይደለም። ሃይማኖተኛ ነው። በእስልምና በክርስትና በሁለቱም ብንወስድ። ስለዚህ ያልነበረ ነገር ነው የተሰራው፣ በደንብ በፕሮግራም ተጽፎ ማለት ነው። ብዙ ጊዜ ብየዋለሁ። እኔ ጎጃም ነው የተወለድኩት። መታወቂያ ለመውሰድ ሲሄድ ብሔረሰብ ይለኛል፣ ኢትዮጵያዊ። ብሔር ኢትዮጵያዊ ነው። ብሔር አይሰጠኝም። ይሻልም። አንዱን ጥራ። የት ነው የተወለድከው ትለኛለች፣ መታወቂያ የምትሰጠው ሰው። ጎጃም ነው። እንግዲያው አማራ ነህ ወይ እንደዚህ ብላ ወይ አዲስ አበባ ከሆንክ ነው እንግዲህ ግራ የምታጋባው። ስለዚህ በግድ በግድ 26 ዓመት ሙሉ ያንን ቦንድ ኢትዮጵያዊነት ስሜትና የአንድ ሀገር ትስስሩን ለመስበር ለምን እንደሚጠቅም ባይገባኝም ያንድ ሀገር ሰው ሆነን ወንድማማች ሆነን እንዲህ መስራት ለምን እንዳስፈለገ እስካሁን ድረስ ባይገባኝም ሰርቶ በግድ ነው የመጣው እናንተ የፖለቲካ ፓርቲዎች መሪዎች ናቸው የፖለቲካ ሰዎች ናችሁ እና ላይገባችሁ አይችልም የራሳችሁ ትንታኔ ሊኖር ይችላል እንጂ ምናልባት ያንን መናገር ትፈልጋላችሁ አትፈልጉም ያ አንድ ጥያቄ ነው ነገር ግን አንድ ጣሊያን ቢያደርገው ይሄ ይገባኛል ወይ ቱርክ ቢያደርገው ወይ ሰንበዲ ቢያደርገው ወንድምህ ሲያደርገው ግን ነው የሚነሱ ጥያቄዎች አሉ በአንዳንድ አካባቢዎች ለምሳሌ ሶማሌ ክልል ውስጥ ልዩ ፖሊሲ የሚባል ኃይል አለ። አዎ የዚህ ኃይል አደረጃጀት ምን እንደሆነ፣ በማን እንደሚታዘዝ፣ ለምን እንዳስፈለገ፣ እንደዚህ አይነት ልዩ ፖሊስ ብዙ ማብራሪያ አልተሰጠንም። ህገ መንግስታዊ አይደለም የሚሉም አሉ። በአንዳንድ በኩል ደግሞ አደረጃጀቱ ይሄ ልዩ ፖሊስ ላይ የሚነሱ በጣም ብዙ ወቀሳዎች አሉ፣ በሰብአዊ መብቶች ጋር የተያያዙ በእርግጥ የክልሉ ባለስልጣናት ይቃወማሉ። እንደዚህ አይነቶችን እርምጃዎችን ተወስደዋል ሲባሉ አልገባም ይላሉ። በዚያ ላይ ለወራት እንደዚህ አይነት ግጭት ከሐምሌ ጀምሮ ነው አሁን የሚባለው በሁለቱ ክልሎች አካባቢ የነበረው ሲካሄዱ እነዚያ ግጭቶች ፌዴራል መንግስቱ ምን ይሰራል? ለምንድን ነው ዝም ብሎ የሚያዩው እንደዚህ አይነት ሁኔታዎችን? የሚሉ ጥያቄዎችን የሚያነሱ አሉ እና ይህ ሁኔታ በእርግጥ የአደረጃጀት ችግር ብቻ ነው የክልሎች ወይም ደግሞ የዘር አደረጃጀት የጎሳ አደረጃጀት ችግር ብቻ ነው ወይስ ደግሞ ሌላ እኛ የማይታየን ወይም ደግሞ በፖለቲካ ፓርቲ ደረጃ እናንተ ተቃዋሚዎችም ስለሆናችሁ ልታዩ የምትችሉት ለህዝብ ልትገልጡ የምትችሉት ምስጢር አለ፣ ከባለስልጣናቱ የማንሰማው ነገር። በመጪ ዝግጅቶችም ቀሪ ጉዳዮችን እናነሳለን። አልጨረስንም። ከዶክተር በዛብህ ደምሴና ከአቶ የሸዋሳ ሰፋ ጋር ያደረግነው ቃለ ምልልስ ከሁለቱም የፓርቲዎቹ መሪዎች ጋር የተደረገው ሙሉ ቃለ ምልልስ ግን በፌስቡክ ገጻችን ላይ ይገኛል። ተመልከቱት። በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሦስት ሰዓት ተኩል ነው። ከአስተያየቶቻችሁ ጥቂቱን እናሰማ። አለ የአሜሪካ ድምፅ ረዲዮ አማርኛ ክፍል ዛሬ ባየው ታደሰ የሚለውን የወያኔ ስርዓት ዲፕሎማት ለሀያ አመት ባልገለገለበት ሀገሩ እንደዚህ ባልታሰበ ምክንያት እንደዚህ ሀገሩን ቆርጦ እዚህ በመቅረቱ ባለው ግፍ መሰረት ሊመሰገን ይገባል። ግን አቶ ባየው ታደሰ ከእንግዲህ ኢትዮጵያ የሚጠብቀው ለሀያ አመት ያየኸውን፣ የሰማኸውን፣ የታዘብከውን በኢትዮጵያ ላይ የሚደርሰውን ግፍና መከራ በተለያዩ በአለም ያሉ ሚዲያዎች እንደምትሰራጭ ተስፋ እናደርጋለን፣ እንጠብቃለን። አመሰግናለሁ። ተመስገን ወልቃይት፣ ዋሽንግተን ዲሲ። እንኳን በሰላም አሜሪካን ገባህ። በሰላም ትኖራለህ፣ አትጠራጠር። ወንዛችን ወዴት ነው የሚሄደው? ወይ ነበረው ወደ ኢትዮጵያ ህዝብ ሆነ መስኖ ጠቅላላ ልማት እየሆነት ነው ሀገሪቷ ለዚያ ሊያስበሩሱት ሚረዋወጡት ደሞሉ አንተ ቀጭቃጭ፣ አንተ ደሻ፣ ላሰሪ

ባለፈው በዚህ በቪዥን ኢትዮጵያ በተዘጋጀው ጉባኤ ላይ ስላየ ነው። በተለይ የፊደል ቅርሳችንን ከግዕዝ ጀምሮ ከማንኛውም አለ ከጥቂት ፊደል ካላቸው ሀገሮች አንድ የሆነችው ኢትዮጵያን ፊደሉ ለማንኛውም ፊደል በቂ መሆኑን ለማንኛውም ቋንቋ የሚገልጽ መሆኑን አገራችን ውስጥ ላሉ ሰማንያውም ቋንቋ የሚገልጽ መሆኑን ዶክተር አበራ ሞላ ሲገልጹ ሰምተናል። ለምንድን ነው እኚህን ዶክተር አበራ ሞላ ሲያነጋግራቸው አንድ ነገር የማሰሩትና እንድናቅ ማታረጉን ብሰሩልንና እኛ ብናየው በጣም በደስታ እንጠብቃለን። ግሩፖች ነን፣ ከዲሲ ነው። ጤና ስትልን እግዚአብሔር ይስጥልን። ክቡራትና ክቡራን አድማጮች እናመሰግናለን። ለአስተያየቶቻችሁ በ202 205 9942 የውስጥ መስመር 14 እንዲሁም በኢሜይል ኤችኦርኤን አት ቪኦኤ ኒውስ ዶት ኮም አስተያየቶቻችሁን በተለመደው ሁኔታ ላኩልን። በኢሜይልም በፌስቡክም አስተያየቶቻችሁን የላካችሁልን አድማጮች አላችሁ። ጊዜ እንዳገኘን በምሽቱ ክፍለ ጊዜ የተወሰኑትን ለማቅረብ እንሞክራለን። አስተናጋጆቻችሁ ቆንጅታየና ሰሎሞን አባተነን፣ ቴክኒሽያን ከርቲስ ባይነም፣ ፕሮዲውሰሯ ብርሃን ሀይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ተከታዩ ዝግጅታችን እናልፋለን። አሜሪካና ህዝቧ የአሜሪካዋ የኔቫዳ ግዛት ላስ ቬጋስ ከተማ ባለፈው እሁድ ከደረሰው የሐምሳ ዘጠኝ ሰው ሕይወት ከጠፋበትና ከአምስት መቶ በላይ ሰው ከቆሰለበት ዘግናኝ ጥቃት እያገገመች ናት። ነዋሪዎቿም ለሚቀርብላቸው ለሰለባዎች እንድረስ ጥሪ ምላሽ እየሰጡ ነው። ስቴቨን ፓደክ የተባለው የስድሳ አራት ዓመት ሰው ይህን ጥቃት ለማድረስ ምን እንዳነሳሳው ባለሥልጣናት ለማወቅ እየሞከሩ ናቸው። በመቶዎች የሚቆጠሩ ነዋሪዎች በበኩላቸው ለቁስለኞች የሚሆን ደም ለመለገስ በየደም መቀበያው ማዕከል ሰልፍ ይዘው ሲጠባበቁ ይታያሉ። የአሜሪካ ድምፁ ማይክ ኦሱሊቫን ያጠናቀረውን ዘገባ ይዘናል። ቆንጅታየ አዘጋጅተዋለች። በጥቃቱ የተጎዳው ሰው ከመብዛቱ የተነሳ የደም ክምችቱ ተመናምኗል። የን ሚኖዝ ከቴክሳስ ክፍለ ሀገር ወደ ላስ ቬጋስ የተጓዙት ለነርስ ባለሙያዎች በተሰናዳ ጉባኤ ላይ ሊገኙ ነበር። አሁን ለቁስለኞች ደም እየለገሱ ናቸው። ህብረተሰቡም ደም ለመለገስ የሚያደርገው ርብርብ በጣም እንዳስደሰታቸው ይናገራሉ። የን የአጣዳፊ ሕክምና ነርሷ ትውልደ ቪየትናም አሜሪካዊ ናቸው። የደም ለጋሹ ስብጥር አስደምሞኛል ይላሉ እንዴት አይነት ሰፊ ስብጥር ያለው ሰው ነው የተሰለፈው? እያልኩ እያሰብኩ ነበር። ሰው ሁሉ በአንድነት ለጥሩ ሥራ ሲሰለፍ ማየት ግሩም ነው። ደግሞም እኮ ሁላችንም እንደ ሰው አንድ ነን። ስቲቨን ኩሊ የምግብ ቤቶች ኩባንያ ሥራ አስኪያጅ ናቸው። ብዙ ሰዓት ተሰልፈው ጠብቀው አሁን ደም ሊሰጡ ገብተዋል። ይሄ የደም ልገሳ ላስ ቬጋስ የቁማር ከተማ ብቻ አለመሆኗን ያሳይልናል ይላሉ። ሰዎች እንዴት እንደሚተሳሰቡ ያሳያል። እንዲህ ግዙፍ የሆነ እርዳታ የሚያስተባብሩ ትምህርት ቤቶች፣ አብያተ ክርስቲያን፣ ቤተሰቦችና ማኅበረሰቦች አሉን። ኤሪካ ስታንሊ ደግሞ ላስቬጋስ ውስጥ በጸጉር ሥራ ላይ የተሰማሩ ናቸው። እሳቸውም ደም እየለገሱ ነው። ይሄ እኮ በእኔ ወይም ደግሞ በማናችንም ጥቃቱ በደረሰበት አካባቢ በሚሰሩት በእኔ ደንበኞችም ጭምር ሊደርስ ይችል ነበረ ይላሉ በጣም ይሰቀጥጣል ማለቴ እንዲህ ያለ ነገር ሲፈጠር እንደ ማህበረሰብ መተባበር ያስፈልጋል አንዱ ለሌላው መገኘት አለበታ ላስቬጋስ ነዋሪዋ ቪየትናም ተወላጇ ሃን እንጎየን ደግሞ እኔ መቼም ገንዘብ ለመርዳት አቅሙ የለኝም፣ ግን ለቆሰሉት ሰዎች በደስታ ደሜ ልሰጥ ነው የተሰለፍኩት ብለዋል። በእሁዱ ጥቃት ለተጎዱት ሁሉ እጅግ በጣም አዝናለሁ እወዳቸዋለሁ ብለዋል። ንጎን ከተከራየው የሆቴል ክፍል ሆኖ ባዘነበው የተኩስ እርምታ 59 ሰው ገድሎ ከ500 በላይ ያቆሰለው ታጣቂ በምን ምክንያት ይህንን እንዳደረገ አሁንም አልታወቀም። የአጣዳፊ ሕክምና ነርሷ የን ሙኖዝ ግን በበርካታ ማህበረሰቦች ውስጥ ያለውን የስነ ልቡና ጤና እንክብካቤ ችግር የሚጠቁም ነው ይሄ ይላሉ። ሌላዋ ደምለጋሽ ሮኔ ሊም ተመሳሳይ አስተያየት ነው ያላቸው። መቼም ይሄ ከባድ ነገር ነው። ሰው ምን እያሰበ እንደሆነ ማወቅ ፈጽሞ አይቻልምና፣ ነገር ግን አንድ ሰው ችግር ሲገጥመው የባለሙያ ምክር ወይም እርዳታ መፈለግ አለበት። እንደዚያ ወዳለ አቅጣጫ ከመምራት ቤተሰብን ወይም ጓደኛን እርዱኝ ማለት ነው። ያ ነው የሚያስፈልገው። የላስቬጋሱን ቬጋሱን የደም ልገሳ ክምችት ማዕከል የሚያስተዳድረው ብለድ ሲስተምስ የተባለ መስሪያ ቤት ተጠሪ ሚትሲ ች ይህ የአሁኑ የደም መጠን ከወትሮ በብዙ እጥፍ የበለጠ እንደሆነ ገልጸዋል። ሰው ከልቡ ደግ እንደሆነ ጥሩ ነገር ማድረግ እንደሚወድ ያሳያል። አንድ ላይ ያሰባሰበን እንዲህ ያለ መጥፎ ነገር መሆኑ ያሳዝናል። ግን ይኸውና፣ ይህን የመሰለ አንድነት እያሳየንን ግሩም ነው። የጥቃቱን ሰለባዎችና ቤተሰቦች ለመርዳት በኢንተርኔት አማካይነት የተከፈተ የመዋጮ ማሰባሰብ እንቅስቃሴ እስከ ትናንት ማክሰኞ ድረስ ያሰባሰበው ገንዘብ ከአራት ሚሊዮን በላይ መድረሱ ታውቋል። ናለሁ ቆንጂት። ለሴቶች ለአሜሪካና ዝግጅት ወደ ተከታዩ ቅንብር እናልፋለን። ዴሞክራሲ በተግባር ነው። በናይጄሪያ ጨቅላ ህጻናትን የመግደል አጉል ባህል እንዲያበቃ ከ20 ዓመታት በፊት የተጀመረው አገር በቀል ዘመቻ ስኬት እያገኘ መምጣቱን ይሆናል። የዛሬ የምሽቱ ዲሞክራሲ በተግባር ፕሮግራም የሚመለከተው ርዕስ ባሶ ኮሞ በመባል የሚታወቁት ናይጄሪያውያን መንታ የተወለዱና የቆዳ ቀለማቸው የነጣውን ጨምሮ እርኩስ መንፈስ አድሮባቸዋል ብለው የሚታመኑ ህጻናትን የመግደል የቆየ ልማድ አላቸው። ሆኖም በአንድ የአካባቢው ሚስዮናዊና በመንግስት በዘመቻ መልክ የተጀመሩ ጥረቶች እነዚህን የመሰሉ ግድያዎች እንዲቀንሱ እየረዱ ነው። ቺካ ኦዱዋ ከዋና ከተማዋ ከአቡጃ ያጠናቀረችው ዘገባ አለ። ሶሎሞን ክፍሌ ለቀጣዩ ዝግጅት አሰናድቶታል። ሄንሪክና ሄንሪካ የተባሉትን መንትዮች ጨምሮ በጣም ብዙ ሕፃናት በማኅበረሰቦቻቸው ዘንድ የሚታመኑት እርኩስ መንፈስ እንዳለባቸው ተደርገው በመሆኑ ሊገደሉ ተዘጋጅተው ነበር። ስቲቨን አጃይ ባይን ሄሪቴጅ ሆም ፋውንዴሽን የተባለው ምግባረ ሰናይ ድርጅት መሥራችና ዋና ሥራ አስኪያጅ ናቸው። ስለ ሁኔታው ያስረዳሉ። በዚያ አካባቢ ከአንድ ልጅ በላይ መውለድ ተቀባይነት የለውም። ከተወለዱም እንዲሞቱ መርዛማ እጽ ይሰጣቸዋል። የቆዳው ቀለም ነጭ ሆኖ ብቻውን የተወለደ ከሆነም ባዶ ክፍል ውስጥ ማንም እንዳይነካው ተደርጎ ይዘጋበታል። ምክንያቱም መጀመሪያውኑ ርኩስ መንፈስ የተጠናወተው የሚል ላቤላ ተለጥፎበታልና ነው። ያን ጨቅላ ማንም ሊያጠባ አይፈልግም። የሚቀመስ እህልና የሚጠጣ ውኃ ይከለከላል። እናቱ የሞተችበት ሕፃንም ከሆነ እርኩስ መንፈሱ የገደላት ተደርጎ ስለሚቆጠር ወደ ሌላ ሰው እንዳይተላለፍ ስለሚፈልጉ የሙት ልጆች በሕይወት እንዳይቆዩ ያደርጋሉ። ስቲቨን አጃይ ከዋና ከተማዋ አቡጃ ወጣ ብሎ የሚገኝ አንድ የሕፃናት ነፍስ አድን ማዕከል ያስተዳድራሉ። እንደ አንድ የክርስትና እምነት ተከታይ ሚስዮናዊ ይህን መሥራቱ የሃይማኖታዊ ተልእኳቸው አንዱ አካል መሆኑን ያምናሉ። እዚህ ስቲቨን አጃይ በሚያስተዳድሩት ማዕከል ግቢ ውስጥ ለምጽ ትሜቆዳ ቀለማቸውን ያነጣው ሁለት ወይም ሦስት ሆነው በአንድነት የተወለዱ የላይኛው የፊት ጥርሶቻቸው ያገጠጡ ሕፃናት ሳይቀሩ ይታያሉ። አጃይ ማዕከሉን የከፈቱት እንደ አውሮፓውያን ዘመን አቆጣጠር በ2004 ዓ.ም ሲሆን ከዚያን ጊዜ ጀምሮ እነዚህን የመሳሰሉ ሕፃናት እየሰበሰቡ ይንከባከባሉ። በአሁኑ ወቅት በማዕከል ውስጥ 119 ሕፃናት ይገኛሉ። አጃይ ዕድሜያቸው ከፍ ከፍ ያሉት ልጆች ጠዋት ወደ ትምህርት ቤት መሄዳቸውንም ያረጋግጣሉ። ከጥንት ጀምሮ በአቡጃና አካባቢዋ የኖሩ ናይጄሪያውያን ሕፃናትን በመግደል አጉል ባህል ይታወቃሉ። ባልደረባችን ቺካ ኦዱዋ እንዲህ ትላለች። ከረዥም ዓመታት በፊት እዚህ ቅጥር ግቢ ውስጥ መንታ ልጆች ተወልደው ነበር። ልጆቹ ተገደሉ። ኋላ ወላጆች የመስዋዕትነት ማቅረቢያ ስፍራ ቆሙ። የቤተሰቡ እምነት የሟቾቹ ሕፃናት መንፈስ በዚያ ስፍራ ይኖራል የሚል ነው። በመሆኑም ቤተሰብ በዓመት ሁለት ጊዜ ዶሮና ፍየል በዚያ ስፍራ እያረደ መስዋዕትነት ያቀርባል። ያን በማድረጋቸውም የሕፃናቱ መንፈስ ተመልሶ መጥቶ ማኅበረሰቡን እንዳይበቀል ይከላከላል የሚል እምነት አላቸው። አልካሌ ማጋጂ የአንድ መንደር መንፈሳዊ መሪ ናቸው። ካይዳ ተብለው ይታወቃሉ። ከመንትዮች ልጆቹ በስተጀርባ ያለው መንፈስ በሕዝባችን ዘንድ የሚታመነው ርኩስና የማይፈለግ ተደርጎ ነው። አመጣጡም ከሰይጣን ነው የሚል እምነት ነው ያላቸው። እኛ ኦታዮቺ ብለን የምንጠራው አምላክ አለን ሕፃናቱን በመሥዋዕትነት መልክ የምናቀርበውም ለዚያ አምላካችን ነው። እኛ ሕፃናቱን የምንጠረጥራቸው እንደ ጠንቋይና አስማተኛ ነው። በዚህ ምክንያት ነው የምናጠፋቸው። የናይጄሪያ መንግሥት የሕፃናትን ግድያ መመርመር የጀመረው እንደ አውሮፓን ዘመን አቆጣጠር በ2013 ዓ ም ነው። ይኸው ከዚያን ጊዜ ጀምሮም ያን አጉል ባህል ለማጥፋት ዘመቻ ከፍቷል። ዶክተር ማቲው አሺኮኒ እንደሚሉት የአካል ጉድለት ያላቸው ሕፃናት ጭምር የጥቃት ኢላማዎች ናቸው። አንድ ሕፃን ሲወለድ ከንፈሩ የተሰነጠቀ ከሆነ ወይም የራስ ቅሉ ከገዘፈ በሕክምና ቋንቋ ሃይድሮሴፋለስ እንለዋለን ለጥቃት ይጋለጣል። ዶክተር ማቴው አክለው ግን በመንግሥቱና በሚስዮናዊው ቄስ የተጀመረው ዘመቻ ጥሩ ውጤት እያስመዘገበ ነው። አሁን በናይጄሪያ በሕፃናት ልጆች ላይ የሚፈጸመው ግድያ ቀንሷል። አሊሻ አዩባ ዘንድሮ ነው መንታ ልጆችን የወለደችው። ሕፃናቱንም ሕይወታቸው ሊጠበቅ ይችላል ብላ ወዳመነችበት ማዕከል ወስዳ ለመስጠት ወስናለች። አጃይ የማዕከሉ ዳይሬክተር ከመንግሥት ጋር ብቻ ዘመቻ ማካሄድ ሳይሆን ከአካባቢው የማኅበረሰብ መሪዎች ጋርም እየተገናኙ ጎጂውን የቀደሙ አባቶች የሚጠቀሙበትን ባህል ለማስቀረት ይጥራሉ። ባቱሬ ዳንጋና አንደኛው ሽማግሌ ናቸው። በዚህ አካባቢ መንታ የተወለዱ ልጆችን በሕይወት በማየታችን ተደስተናል። ምንም ችግር የለም። ካቱሬ የተባለው መንደር የመጀመሪያው ሆኗል። የሕፃናትን ግድያ ለማስቆም የተስማሙ ማኅበረሰቦች መኖሪያ። በሌሎች መንደሮች ውስጥ ግን አሁንም በድብቅ ይካሄዳል ግድያው። ከጥቂት ወራት በፊት ለምሳሌ በአንድ መንደር ውስጥ የተወለዱ መንትዮሽ የደረሱበት መጥፋቱን ነዋሪዎች ተናግረዋል። አሁንም ባልደረባችን ሽካ ኦዱዋ ታስረዳለች። በዚህ አካባቢ ያሉ ማኅበረሰቦች እርኩስ መንፈስ አለባቸው ብለው ያመኗቸውን ሕፃናት ለመግደል የተለያየ ዘዴ ይጠቀማሉ። አፍነው ሊገሏቸው ይችላሉ። ቆራርጠው ሊጥሏቸው ወይንም ዝም ብለው ሕይወታቸው እንዲያልፍ ሊተዋቸው ይችላሉ። መርዝነት ያላቸው ቅጠላቅጠልና እጽ እየሰጡ የሚፈጇቸውም ብዙዎች ናቸው። ወደ ነፍሳድን ማዕከሉ ስንመለስ ግን ሕፃናቱ በየግል ዕለታዊ ፍላጎቶቻቸው ተጠምደው እናገኛለን። ሲቦርቁ ማየት ያስደስታል። በዳይሬክተሩ ስቲቭን አጃይ ገለጻ እዚህ ባይመጡ ኖሮ አንዳቸውም እንኳ በሕይወት ይቆያሉ ብዬ አላስብም ነበር። እነዚህ በማዕከሉ የተሰበሰቡ 119 ሕፃናት ወደፊት አንዳቸውም እንኳ ወላጆቻቸውን ያሉ ተብሎ አይታሰብም። ልጆቹ አንድ የሚያውቁት ነገር ግን አለ፣ ዛሬ በሕይወት መኖራቸውን። ዲሞክራሲ በተግባር ነበር አሁን ያደመጥነው። በመቀጸል ደግሞ ሴቶችና ቤተሰብ ይቀርባል። በዓለም ዙሪያ የኢንተርኔት ተጠቃሚ ሴቶች ቁጥር ከወንዶቹ ያነሰ ነው። ዩናይትድ ስቴትስ ውስጥ እንኳ ሴቶች ቴክኖሎጂ ኢንዱስትሪ ውስጥ አሁን በቀላሉ መግባት አልቻሉም። ከገቡም በኋላ ቢሆን ብዙዎቹ እድገት ማግኘት ይከብዳቸዋል። የአሜሪካ ድምፅ የዓለም ትልቁ በቴክኖሎጂ ዓለም ያሉ ሴቶች የሚሰባሰቡበት ጉባኤ በሚካሄድባት የፍሎሪዳዋ ኦርላንዶ ከተማ ውስጥ ነገ ሐሙስ የውይይት ስብሰባ አዘጋጅተዋል። የቪኦኤዋ ሚሼል ኩዊን ከሳን ፍራንሲስኮ ያጠናቀረችው ዘገባ አለ። ቆንጂት ታየ ለዛሬ ሴቶችና ቤተሰብ ክፍለ ጊዜ አሰናድተዋለች። በዓለም ዙሪያ ሴቶች በትምህርትና በስራ ዓለም የሚደቀኑባቸውን እንቅፋቶች በቴክኖሎጂ አማካይነት ለማለፍ ይሞክራሉ። ይሁንና ኢንተርኔትን እንደ ልብ መጠቀም ለሴቶች አሁንም ቢሆን ቀላል አይደለም። ዩናይትድ ስቴትስ ውስጥም ቢሆን በቴክኒካዊ የሙያ ዘርፍ ላይ የተሰማሩ ብዙ ሴቶች የተሳካ የሙያ እድገት የማግኘታቸው እድል ከወንዶቹ እጅግ በጣም ያነሰ ነው። በግሬስ ሆፐር ስም የተሰየመው በኮምፒውተር ዘርፍ የተሰማሩ ሴቶችን እናክብር ግሬስ ሆፐር ሴሌብሬሽን ኦፍ ዊመን ኢን ኮምፒውቲንግ በሚል ርዕስ በሚካሄደው እጅግ ግዙፍ የሴት የቴክኖሎጂ ባለሙያዎች ጉባኤ ላይ የአሜሪካ ድምፅ ያሰናዳው ውይይት ይካሄዳል። የቴክኖሎጂው ዓለም ሴቶችን እጁን ዘርግቶ የሚቀበል አይደለም። በጣም ያሳዝናል። ይህን አስተያየት የሰጡት ኢቮኒ ሃቺንሰን ይባላሉ። ዩናይትድ ስቴትስ ውስጥ ሴቶች በቴክኖሎጂው ኢንዱስትሪ ውስጥ ለምን ከወንዶች ወደ ኋላ ይቀራሉ በሚል ጥያቄ ዙሪያ ሞቅ ያለ ክርክር ሲካሄድበት ቆይቷል። በዓለም ደረጃ ያለው ችግር ደግሞ የቴክኖሎጂው ለሴቶች በቀላሉ ተደራሽ አለመሆኑ ራሱ ነው። የኢንተርኔት ተጠቃሚ ሴቶች ከወንዶቹ በ12 ከመቶ ያንሳሉ። በልማት ወደ ኋላ በቀሩ ሀገሮች ውስጥ ከአምስት ወንዶች አንዱ የኢንተርኔት ተጠቃሚ ሲሆን ከሴቶቹ ደግሞ ኢንተርኔት የምትጠቀም ከሰባት አንዷ ነች። የካሊፎርኒያ ዩኒቨርሲቲ ዩሲ ዴቪስ የኮሚኒኬሽንስ እና ማህበራዊ ሳይንሶች ዘርፍ ረዳት ፕሮፌሰር ማርቲን ሄልበርት በመሰረቱ የተወሰኑ ሰዎች ከሌሎች የበለጠ ዲጂታል ቴክኖሎጂ ያገኛሉ ወይም ደግሞ አንዳንድ ሰዎች ከሌሎች የበለጠ በቴክኖሎጂ ይጠቀማሉ። እንደ እውነቱ ከሆነ ይህ ሊዘለል የማይቻል የእድገት ደረጃ ነው። እያንዳንዱ እድገት ወይም ለውጥ ከገነት የወረደ ይመስል ሁሉም ዘንድ አንድ ወጥ በሆነ ሁኔታ አይዳረስም። ሴቶች ለቴክኖሎጂ ያላቸው ተደራሽነት ዘገምተኛ የሆነው በትምህርት፣ በስራ እድል፣ በገቢ ረገድ በሚገጥማቸው አሎ የተነሳ ነው። አንዳንዴም ከየማህበረሰቡ ተጽዕኖ ይገጥማቸዋል። ታራ ቺክሎቭስኪ ኤሪዲሰንት የተባለ አላማው ትርፍ ማግኘት ያልሆነ በማደግ ላይ ባሉ ሀገሮች ወጣቶችን በተለይ ሴቶችን በሳይንስና ቴክኖሎጂ ዘርፍ ለማበረታታት የሚሰራ ድርጅት መስራችና ዋና ስራ አስኪያጅ ናቸው እንዲህ ሲሉ አስተያየታቸውን ሰጥተዋል። አፍሪካ ውስጥ አንዲት ሀገር አለች። መካከለኛ እድሜ ላይ ያሉ ወንዶች እንጂ ሴት ደግሞ የእጅ ስልክ መያዝ ምን ሊያደርግላት ነው ይላሉ። ታዲያ እኛ እዚያ ሀገር ሄደን ሴቶቹን ልጆች ማስተማር እንፈልጋለን ስንል ይልቁንስ ወንዶችን ልጆች፣ ደግሞም ትልልቆቹን ወንዶች ለምን አታስተምሩም አሉን። ይህን ክፍተት ለመሙላት ታዲያ ብዙ አመታት መስራት ነበረብን። ዩናይትድ ስቴትስ ውስጥ በኩባንያዎች የቴክኖሎጂ ሙያ ላይ በተሰማራው የሰው ኃይል ሴቶች ግፋ ቢል 20 ከመቶውን ቢይዙ ነው። በቴክኖሎጂ ስራ አመራር ውስጥ ያሉት ደግሞ 17 ከመቶ ናቸው። አዳዲስ የቴክኖሎጂ መስክ ኩባንያዎች ላይ መዋለነዋይ ከሚያፈሱ ባለሀብቶች፣ ሴቶቹ በጣም ጥቂቶች እንደሆኑ ነው የሚታወቀው። ኬት ሚችል ስኬል ቬንቸር ፓርትነርስ የተባለ ኩባንያ ባለድርሻ ነዋይ አፍሳሽ ናቸው። እኔ እኮ መታጠቢያ ቤት ለመግባት ተራ መጠበቅ የለብኝም እያልኩ መስሪያ ቤቴ እቀልዳለሁ። ምክንያቱም ሴቶቹ ከአምስት እስከ አስር ከመቶ ብቻ ናቸዋ። በቴክኖሎጂ ኩባንያዎች ውስጥ የተሰማሩ ሴቶች ቢኖሩ እንኳ መሀል ላይ ምንም አልተመቸኝም ወይም በቃ ደስታ የለኝም ብለው ይለቃሉ ስራቸውን። የካሊፎርኒያው ስታንፎርድ ዩኒቨርሲቲ መምህሯ ካሮላይን ሲማርድ ያስረዳሉ። ሴቶች በሙያቸው ስኬት ለማድረግ ከወንዶቹ የበለጠ ክንዋኔ እንዲያሳዩ ይጠበቃሉ። ከወንዶቹ እኩል ብቃት እንዳላቸው እንዲታወቅላቸው ብዙ መልፋት አለባቸው። የሆነ ሆኖ ዩናይትድ ስቴትስ ውስጥም ይሁን በአጠቃላይ በዓለም ዙሪያ ይህንን ሁኔታ ለመቀየር ብዙ ጥረቶች እየተደረጉ ነው። የኤሪዴሰንት ኩባንያ መስራች ስራ አስኪያጅ ቴራ ቼክሎቭስኪ በታሪክ ለመጀመሪያ ጊዜ ቴክኖሎጂ ሴቶች ልጆችን ጠንካራ ድምፅ እንዲኖራቸው እኩልነት የሰፈነበት ህብረተሰብ እውን እንዲሆን የሚረዳበት ጊዜ ላይ ደርሰናል። የስታንፈርድ ዩኒቨርሲቲዋ ካሮላይን ሲማርድም በዚህ ላይ አስተያየታቸውን ይጨምሩበታል። ችግሩ የሚፈታ ተአምር የለም። መቼም የቴክኖሎጂ ኢንዱስትሪ ለችግሮች ፈጣንና በደንብ ውጤታማ የሆነ መፍትሄ በማግኘት ይታወቃል። መስኩን ሁሉን አቀፍ ለማድረግ በየዕለቱ ብዙ ጥረት ይደረጋል። ይህ ደግሞ በሁሉም የስራ አመራር ዘርፍ እንዲተገበር ማድረግን ያካትታል። የአሜሪካ ድምፅ ነገ በፍሎሪዳው ግሬስ ሆፐር ሴሌብሬሽን በሚያካሂደው ውይይት በቴክኖሎጂ ዘርፍ መሪዎች መካከል ያለውን ጾታዊ ልዩነት ለማስተካከል ምን መደረግ እንዳለበት ይወያያሉ። ጉዳዩ የሴቶችን የወደፊት እጣ ፈንታ የሚወስን በመሆኑ ይህንን ጥርመሳ የሚል ርዕስ የተሰጠውን የኦርላንዶን ጉባኤ በተመለከተ ሰሞኑንም ተከታታይ ዝግጅቶችን ይዘን እንመለሳለን። አመሰግናለሁ ቆንጂት ለዘገባው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የያዝነው የአውሮፓውያኑ 2017 ዓ.ም አንዱ ከሌላው ተከታትለው በደረሱ እጅግ በከፉ የሰብአዊ ቀውሶችና የተፈጥሮ አደጋዎች የተሞላ ዓመት ነው። ዓለማችንም አጣዳፊ ምላሽ በሚሹ እጅግ አሳሳቢ የሰብአዊ ቀውሶች ተወጣ ያለችበትን ሁኔታ ነው እያስተዋልን ያለነው ሲሉ የዩናይት ስቴትሱ የልማትና ዓለም አቀፍ ተራድኦ ፕሮግራም ዩኤስኤአይዲ ዲሬክተር ማርክ ግሪን በቅርቡ የዩናይትድ ስቴትስን የሰብአዊ እርዳታ ፕሮግራምና የተፈጥሮ አደጋ ያስከተላቸውን ጉዳቶች ለመታደግ በምታደርጋቸው ጥረቶች ላይ ባተኮረ ጉባኤ የተናገሩትን በማስታወስ ይንደረድራል የዕለቱ ርዕሰ አንቀጽ። ዩናይትድ ስቴትስ በሰብአዊ እርዳታ በዓለም ቀዳሚዋ አገር ናት በያዝነውም ዓመት እንደ ሌላው ጊዜ ሁሉ በረድኤት ስራችን ከፍ ባለ ጥረት ለመቀጠል ተዘጋጅተናል ነው ያሉት ዲሬክተሩ ሰሞኑ የተለያዩ የሰሜን አሜሪካና የካሪቢያን አገሮች በተከታታይ የደረሱና እጅግ ከፍተኛ የጎርፍ መጥለቅለቅ ያስከተሉ ሶስት ሄሪኬኖች ካመጡት ጉዳት ለመውጣትና ለማገገም በመንገታገት ላይ ናቸው ጎረቤት ሜክሲኮ ሁለት ከፍተኛ ርዕደ መሬቶች ያደረሱትን ጉዳት ለመቋቋም ታላቅ ጥረት ይዛለች። ዩኤስሲአይዲ ባለፈው ወር የዩናይት ስቴትስን የተፈጥሮ አደጋ መከላከያና መቋቋሚያ ዓለም አቀፍ ፕሮግራም የሚያስተባብሩ ፈጥኖ ደራሽ ቡድኖችን ወደ ሜክሲኮና ወደ ካሪቢያን መላኩን ያተተው ርሳ አንቀጽ በሌሎች የዓለም አካባቢዎች ደግሞ እጅግ የበረታ ድርቅና መራቆት እንዲሁም ጠብ ያማዘዙ ግጭቶች ሌላ የበረታ አደጋ ምደቅናቸውን ይዘረዝራል። ርሳ አንቀጹ አያይዞም ደቡብ ሱዳን፣ ናይጄሪያ፣ ሶማሊያ ና የመን አራቱም አገሮች በያዝነው ዓመት የረሀብና የችንፈር አደጋ ከፊታቸው ተደቅኗል። ቁጥሩ ከ20 ሚሊዮን በላይ የሚሆን ህዝብም ለከፋ ረሀብ ሊጋለጥ ይችላል ብሏል። በዚሁም መነሻ የዓለም አቀፉ ፕሮግራም ዲሬክተር ማርክ ግሪን ባለፈው መስከረም 16 2017 ዓ ም ይፋ ያደረጉትን የ575 ሚሊዮን ዶላር ተጨማሪ እርዳታ ተከትሎ ዩናይትድ ስቴትስ ለእነኚህ አራት አገሮች ብቻ የምትለግሰውን አጠቃላይ የሰብአዊ እርዳታ መጠን ወደ ሁለት ነጥብ አምስት ቢሊዮን ዶላር ማድረሱን አመልክተዋል። በደቡባዊ እስያ በመቶ ሺዎች የሚቆጠሩ ሮሂንጋ በመባል የሚታወቁ የእስልምና እምነት ተከታዮች በትውልድ አገራቸው በርማ የሚቃጣባቸውን የኃይለ ጥቃት በመሸሽ መጠለያ ፍለጋ ወደ ጎረቤት ባንግላዴሽ መሰደዳቸውን የዘረዘረው የዕለት ሩስ አንቀጽ እንዲህ ቁጥሩ እጅግ የበዛ ድንገት የደረሰ ስደተኛ ለማስተናገድ በቂ አቅም የሌላት በመሆኑ ዩናይትድ ስቴትስ በስደት ከዚያ ለደረሱትም ሆነ በሀገር ውስጥ ተፈናቅለው ለሚገኙት ሕዝቦች መርጃ የሚውል የሰላሳ ሁለት ሚሊዮን ዶላር የሰብአዊ እርዳታ በቅርቡ ይፋ ማድረጓን አስታውሷል። አሜሪካ ምንጊዜም የዓለማችን ቀዳሚዋ የሰብአዊ እርዳታ ለጋሽ አገር እንደሆነች እንደምትቀጥል ገልጽ ማድረግ እፈልጋለሁ አሉ ዲሬክተሩ። የመሬት መንቀጥቀጥ ይሁን፣ ድርቅ፣ ጦርነት ይሁን ሌላ የተፈጥሮ አደጋ ጉዳት የደረሰባቸው ህዝቦች ደራሽ አጋዥ በሚሹበት ቅጽበት ከጎናቸው ለመቆም በጸና እምነቷም ትገፋለች አሜሪካዊ የሚያደርገን ማንነታችን ነውና ሲሉ የዩኤስኤአይዲው ዲሬክተር ግሪን የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች፣ እስቲ በኢሜይል ከላካችሁልን አስተያየቶቻችሁ ደግሞ አንድ ሁለቱን እናሰማችሁ። የዛሬ መልእክቶቻችሁ መቅኝትም ያለባቸው ናቸው በግጥም በስንኝ የተጻፉ ጭምር ናቸው የደረሱን እናሰማችኋለን። ከትናንት በስቲያ እሁድ እረቻ ተከብሯል። ሰላም ቪኦኤዎች እንደምንሰነበታችሁ ይላሉ። ከብራስልስ በላይነ ያሬድ በላይ ነህ ለኢሬቻ በዓል ሰላምን በመመኘት የቋጠርኳት ስንኝ ነች፣ እነሆ ብለዋል። እግዜሩ ከሰማይ ጠል አዝንቦላቸው የምስጋናን ፍሬ ለምለሙ ከጃቸው ይዘው በደስታ ወጥተው ይዘምሩ። አማን እንዳደረ አማን ይዋል ምድሩ፣ መመራረቅ እንጂ የምስጋና መባ፣ እርጥብ ቅጠል እንጂ ቄጠማ ዘንባባ። ከኢሬቻው መንደር ሌላ ጦሳ ይግባ፣ አመፅ ምድሩን ይልቀቅ ይራቅ ያመፅ ዜማ። ቀኑን አማን ያርገው ዋቃ ገለቶማ፣ ፍቅር ምድሩን ሞ ሞልቶ ቸር እንዲያድር ሀገር በአባቶች ምርቃት ዘመን ለመሻገር እንስሳ አዝርዕቱ በዝተው እንዲረቡ ወጣቶች ሳይሰጉ ወጥተው እንዲገቡ ወንዝና ጅረቱ ምድሯን እንዲያጠጣ ሁሉም የሚያርፍበት ዘመን እንዲመጣ በምርቃቱ ልክ እንደግ ተባብረን ሰላም ይሁንን በል በአንድ ልብ ዘምረን ለእርሻ ፈጥነው ማልደው የተሰለፉ የምድሩን ፍሬ አፍሰው እርጥ ቤት አቀፉ እንዳመሰገኑ አምረው እንዳበቡ አምላክ ጠብቋቸው ተመራርቀው ይግቡ። ያሬድ በላይነህ ለርቻ በዓል። አንድ ሌላ በኢሜል ሌላ የተላከ እንድገም፣ ባለን ሰዓት የቪኦኤ ጋዜጠኞች የአቶ በቀለ ነጋን ቃለ መጠይቅ ስሰማ እጅጉን በማዘን ይህን ጻፍኩላችሁ ብለዋል። መሰረት ተሰማ ከደብረ ብርሃን። ቃለ መጠይቃቸውን ስሰማ አዛውንት የነበረው አባቴ በአይነ ሕሊና የመጣ በዚህ እድሜያቸው ልጆቻቸው በሚሆኑ ጎረምሶች ሲደበደቡ ኢትዮጵያዊ የሆነን ሰው ሁሉ የሚያሳዝንና የሚያስቆጭ ነው። አቶ በቀለ የብዙ ሚሊዮን ኢትዮጵያውያንን አባት ይወክላሉ ብለዋል። ጊዜ ስለሌለ ነው እንጂ ገዘም አድርገው ነበር የጻፉ። በነገው ምሽት ደግሞ ጊዜ ካለን ቀሪውን እናሰማችኋለን፣ ሌሎች ማስተያየቶች አሉን። ክቡራትና ክቡራን ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ሰሎሞን አባተና ቆንጂት ታየንን አብራችሁን ስላመሻችሁ እናመሰግናለን። ወደ ትግርኛ ዝግጅት ይሆናል የምንሸጋገረው። በእኛ በኩል ነገ እንገናኛለን። በደናደሩ ደናደሩ